ባህልና ማህበረሰብ ነው ተከታዩ ዝግጅታችን። ግርታ የፊልሙ ርዕስ ነው። በቅርቡ በጣሊያኑ ሪቨር ፊልም ፌስቲቫል በአጭር ፊልሞች ጎራ ካሸነፈው ግርታ ዳይሬክተር ማንተጋፍቶት ስለሺ ስዩም ጋር የተደረገ ውይይት ነው የምሽቱ ባህልና ማህበረሰብ ትኩረት። ማንተጋፍቶት በጀርመን ራዲዮ የአማርኛ አገልግሎት የራዲዮ ጋዜጠኛም ነው። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበዳ አወያይቶታል። ግርታን በሚያስተዋውቅበት ይጀምራል። I <laughs> i <laughs> <laughs> Go Oh, I'm just going to leave ማንተጋፍቶት ስለሺ ስዩም ግርታ የተሰኘው አጭር ፊልምህ በቅርቡ ፓዶቫ ጣሊያን በሚካሄደው ዘጠነኛው የሪቨር ፊልም ፌስቲቫል ላይ ለመጨረሻ ውድድር ከቀረቡ ፊልሞች አንዱ ለመሆንና ለማሸነፍ በቅቷል። እንኳን ደስ ያለህ። አሉላ እንኳን አብሮ ደስ ያለን። የፊልምህን ይዘት በሚያስተዋውቀው ጽሑፍ ላይ እንደ ተረዳሁት ግርታ መንታ ተርጓሚዎችን ይዞ የተነሳ መሆኑን ያሳያል። አንድም ግር ማለት መግራ መጋባት፣ ሌላኛው ግር ማለት ደግሞ በጅምላ በአንድ ጊዜ መሄድን በሚያመላክት መልኩ መተርጎሙን ይገልጻል። እስኪ ንገረን ስለ ግርታ ግርታን አስተዋውቀን። በደንብ ገልጸዋል። አሉላ ላ እንዳጭር ፊልም አንተ አጠር አድርገህ ጠቅልለዋል። ቅድም ያልከው ነገር ላይ ልጨምርና ሀያ ሰባት የቀሩት ሀገሮች የመጨረሻዎቹ ናቸው። ከዛ በፊት ግን ወደ አራት ሺ ስምንት መቶ ሀምሳ ሁለት ፊልሞች ናቸው ዘንድሮ ለውድድር ገብተው የነበረው። በአጠቃላይ አንድ መቶ አስራ ስምንት ሀገሮች ተሳትፈዋል። አስራ ስድስት ዩኒቨርሲቲዎች እና የሲኒማ ትምህርት ቤቶች ከጀርመን ጨምሮ ማለት ነው ተሳትፈዋል። ከዛ በኋላ ነው እንግዲህ ሀያ ሰባቱ የቀሩ ሀገሮች በተወዳደርኩበት የአጭር ፊልም ካታጎሪ ነበር። ሌሎቹ የተለያዩ የፊልም ካታጎሪዎች ናቸው። እንደምታውቀው የፊልም ትምህርት ቤቶች፣ የጣሊያን አጭር ፊልሞች፣ የተወዳደርኩበት ዓለም አቀፍ የአጭር ፊልም እንዲሁም እጅግ በጣም አጭር የሚባሉ ደግሞ አሉ። እስከ አምስት ደቂቃ እስከ ሶስት ደቂቃ ድረስ ያሉ ከዛ ደግሞ የአጭር አጭር የሚባል መቶ ሰከንድ አካባቢ የሚደርሱ ፊልሞች ውድድር ነው የተካሄዱት። የአኒሜሽን እና የዶክሜንታሪም ተካሂዷል። የምስል እና የጥናታዊ ዘገባዎችም ፊልሞች ውድድር ነበረ። አዎ እንደዛ፣ አጠቃላይ ወደ አምስት ስድስት ድቦች ነበሩ የውድድር ዘርፎቹ፣ እና አንተ ቅድም እንደ ጠቀስከው በዓለም አቀፍ የአጭር ፊልም ከአምስት ደቂቃ እስከ ሀያ ድረስ ነው የሚደርሰው እና በዛ ዘርፍ ነው እንግዲህ ሀያ ሰባት አገሮች የቀሩ ታይተው ሊሆን ይችላል። ፈረንሳይ፣ የእናንተ ሀገር፣ ዩናይትድ ስቴትስ፣ ጀርመን ሮማኒያ፣ ራሽያ፣ አውስትሪያ በጣም ብዙ ሀገሮች ናቸው የተዳደሩት እና መጨረሻ ላይ ነው እንግዲህ የኢትዮጵያ ልታሸንፍ የቻለችው። ወደ ለጠየቀኝ ጥያቄ አንተ በደንብ ገልጸዋል። ግርታ ግር ማለት አንድም በደቦ በዘፈቀደ ግር ማለት ነው። አንድም ደግሞ ግራ መጋባትን የሚገልጽ ነገር ነው። ወደዚህ ያመጣኝ ነገር ምንድን ነው? አጠቃላይ የዓለምንም ፖለቲካ ብትመለከት ለምሳሌ የዓለማችን ልዕለ ሀያል ሀገሮች አንድ ነገር ሲያደርጉ በፖለቲካውን ብትሄድ ለምሳሌ ማሊ ባማኮ ከተባለ ጠቅላላው ህብረተሰቡም ይሁን ፖለቲከኞቹም ይሁን የአለም ህብረተሰብ በአጠቃላይ ትኩረቱ ወደዛ ይሆናል፣ እኛንም ጨምሮ ማለት ነው፣ ሚዲያውንም ጨምሮ ሁሉም ትኩረት የሚሰጥ አካል በሙሉ ወደ አንድ ነገር ያተኩራል። ነገ ኢራቅ ሲባል ወደ ኢራቅ ይሄዳል። በእርግጥ ይህ ነገር የምትተው ነገር አይደለም። ነገር ግን አብዛኛው ህብረተሰብ ደግሞ ይህ አሁን የቴክኖሎጂ ዘመን ወጣቶችም ይሁን የተለያየ በትክክል በጥሞና ነገሮችን የሚያጠኑ በርካታ ሰዎች እንዳሉ ሁሉ በአንድ ነገር ላይ ትኩረት ያለመስጠት ነገር ታያለህ። በአንድ ጊዜ አንድ ነገር ሲከሰት ወደዛ ያ ነገር ነው እንግዲህ ነክቶኝ ቀላል ታሪክ ነው የሰራሁት። ወደ ፊልምህ ይዘት እንገባለን። የነገርከን ለፊልምህ ሰጠኸው ስያሜ የሚያንጸባርቀውን ይዘት ከዓለም ሁኔታዎችም ጋር በተያያዘ የሚታዩ ነገሮች ወደዚህ ፊልም ሀሳብ እንደ ገፋፉ ይመስለኛል የገለጽከው። እስኪ የፊልምህን ጭብጥም አስይዘን እንግዲህ የተመለከትነው ያየነው ፊልም ስላልሆነ ይዘቱን ጠለቅ ብለን ለማንሳት እኔም በዚህ ውይይት ገፋ አድርጌ አንዳንድ ጭብጦችን ለማንሳት እድሉ ባይኖረኝም ለአሸናፊነት የተመረጠ ፊልም የተንጸባረቀውን ታሪክ ምንድን ነው የሚተርከው? ግርታ እስኪ እስኪ ደግሞ እሱን አስጨብጣል። እሺ ጥሩ አሉላ፣ ትክክል ነው። ፊል ኢንተርኔት ላይም ስላልገባ መመልከት አልተቻለም። እንደዛ ደግሞ ያላደረግኩት ሌሎች ቦታዎች ላይ መወዳደር ስላለበት ነው። ሌላ ቦታ ፌስቲቫል የሚወዳደር ፊልም ኢንተርኔት ላይ ካስገባኸው ከውድድር ትወጣለህ። በዛ ምክንያት ነው እስካሁን ያላስገባሁት። ስለዛም ነው አንተም ያላየኸው። አጠቃላይ ፊልሙ እንግዲህ የሚተርከው ሁለት ልክ እንደ ርዕሱ ሁሉ ሁለት ትርጓሜ ያለው ነገር ነው። የመጀመሪያው ግልቡ ወይንም ደግሞ በቀጥታ የምናገኘው ትርጉም ፊልሙን አይተነው አጭር ፊልሙን ስናየው ወደ በቀጥታ የምናየው ነገር ነው። ከእሱ ብጀምር አጠቃላይ ታሪኩን እንደው ባልነግርህም አጀማመሩን ብነግርህ፣ አንድ ወጣት አባት የተራቡ ልጆች አሉት እና ቤት ውስጥ ምግብ የለም እና ትንሿ ልጅ እርቧታል። ስለዚህ አባቷን በሚያሳዝን መልኩ ነው የምጠይቀው፣ አባ ራበኛ፣ ይባልም አይደል ሆዴን ቆረጠኝ ነው ብላ ነው የምጠይቀው። እንግዲህ ሁልጊዜ አባትየው እንደዛ እያለ ይደልላታል ማለት ነው ልጁን ማድረግ ምንም ማድረግ ካለመቻሉ የተነሳም እና ልክ እንደዛ ስትለው እናትና አባት ይተያያሉ። ያው ጎስቋላ ቤት ውስጥ ነው ያሉት። አባትየው አንክሮ ነው ነገሮችን በጸጥታ ይመለከታቸውና ቤተሰቦቹን የቤተሰቡን አባላት ከቤት ይወጣል። መንገድ ላይ ሰዎችን ያገኛል። ሀብታሞች ናቸው፣ ቆመው እየጠበቁ ነው ታክሲ ምናልባትም ሆስፒታልም ሊሆን ይችላል የሚሄዱት ወይንም አይታወቅም። ብቻ በዘንቢል እነሱ ደግሞ ሞላ ያለ ነገር ነው ያዙት፣ ሞልተው ይዘዋሉ። ወደ እነሱ ሲጠጋ ያሸሹበታል ያንን እና፣ ላድርስላችሁ ነው ብሎ የሚጠይቀው እሱ አበሸቅጣቅጠው ነው የሚያባሩት። ሲያዩት ሌባ ይመስላል ዞር በል ከዚህ ብለው ያጣጥሉታል፣ ማለት ነው ማህበረሰቡ ያጣጥሏል። እንደማለት አይነት ነገር ነውና ይገፋል፣ ይገፋል፣ ይገፋል። ማለት ይሄን ይሄም ነው አንድም ግርታ ያኛው ብቻ ሳይሆን እዚህ ጋም ታያዋል። ገና ስላዩት ብቻ ሰውየው ጎስቆል ያለ ልብስ ስለለበሰ ሰውነቱም ትንሽ ደቀቅ ያለ ስለሆነ አጠገባቸው ሲመጣ ዘንቢሉን፣ ውስጡ ያለውን ነገር ሳብ አድርገው እሱን ሲያዩት ከዚህ ጥፋ እንደዚህ ምናምን ይሉታል። አቀርቅሮ ይሄዳል። ከተማ ላይ ሲባትት ነው የምታየው። ከዛ በኋላ ለልጁ ዳቦ ለመግዛት ይገባል። እንደዛ እያለ ነው እንግዲህ ግርታው የሚመጣው። ሙሉ ታሪኩን ብነግርህ በኋላ ፊልሙን ላይ እንዳትለይ ማለት ነው። ልክ ነው። ፊልሙን ማየት ስለምንፈልግ የታሪኩን አፈሳሰስ ካሳይህን እንደ ዋና ቁልፍ ጭብጡን ከተረዳን በቂ ነው። ስለ ሪቨር ፊልም ፌስቲቫል እናውራ አሁን። በመንደርደሪያው እንደተጠቀሰው ዘጠነኛው ዓመት ፊልም ፌስቲቫል ነው። ፓዶቫ በተባለችው የጣሊያን ከተማ ነው የሚካሄደው። በአሁኑ ወቅት የተለያዩ ፊልም ፌስቲቫሎች፣ ቀደም ሲል ከፍተኛ እውቅና ያላቸውም አዳዲሶችም የፊልም ስራን የሚያበረታቱ እያቆጠቆጡ ባሉበት ጊዜ ነው ያለ ነው። እና እንደ ጋዜጠኛም በጋዜጠኛ አይን ማየትህም አይቀርም። ሲያጫውተን ስለ ፊልም ፌስቲቫሉ ራሱ አንተስ እንዴት መረጥካቸው? እንዴት ልትሳተፍ ቻልክ? አድማጮች አሉላና። ማንተጋፍቶት በቅርቡ በጣሊያኑ የሪቨር ፊልም ፌስቲቫል በአጭር ፊልሞች ጎራ ካሸነፈው ግርታ በተሰኙ ፊልም ዙሪያ የጀመሩት ውይይት አላበቃም። ተከታዩ በመጪው ሳምንት ይቀርባል።